ፕሮፌሰር በየነ እንግዲህ እንደ ተከታተሉትና እንደሚያውቁት ዛሬ በርካታ እስረኞች ተለቀዋል። እነዚህ እስረኞች እንዲለቀቁም ተቃዋሚ የፖለቲካ ፓርቲዎች በተደጋጋሚ ትጠይቁ ነበርና የእነዚህ እስረኞች መፈታትን እንዴት ነው የምታዩት? ለኢትዮጵያስ ፖለቲካ ምን ማለት ነው? ምንስ ይፈይዳል? አስተያየታችን መቸም የዘገየ ነው፣ መንግስት የወሰደው እርምጃ እኛ ለአመታት በየመድረኩ በየመግለጫችን ባገኘነው የዲፕሎማቲክ ጥረታችን ሁሉ ከፖለቲካ ጋር በተገናኘ ዜጎቻችን የሚታሰሩበት በተለይ ደግሞ የመገናኛ ብዙሃንም አባላት ሀሳብን ነጻ የመግለጽ መብታቸው በሕገ መንግስቱ የተፈቀደ ሆኖ እያለ ስርዓቱ ጣልቃ እየገባ ዜጎች ላይ የሚያደርሰውን በደል እንዲያቆም እና የታሰሩትንም እንድፈታ ስንጠይቅ ኖር ነው እና እና ያው ይቀጥልበት እስረኛው ይኸው ብቻ አይደለም። እና የሚለውን ተጨማሪ ጥሪ ከማድረግ በስተቀር የአሁኑ አው ልክ ነው መፈታት ያለበት ነው። መቼም የዘገየ ፍትህ ነው ፍትህ አይደለም ቢባልም እነዚህ ወገኖች ዘግይቶም ቢሆን ነፃነታቸውን ማግኘታቸው በእጅጉ አስደስቶናል። የቀሩትም ይፈቱ ነው የኛ እንግዲህ አመለካከትና አቋማችን። እንግዲህ መንግስት ከዚህ እስረኞችን ከመፍታት በተጨማሪ ከአሁን በኋላ ሊወስድ የሚገባቸው እርምጃዎች ምንድን ናቸው ትላላችሁ? ከእናንተስ በኩል ምንድን ነው የሚጠበቀው? ዋናው ቁም ነገሩ በኢትዮጵያ ነፃ ፍትሐዊና ታማኒ ምርጫ መካሄድ አለበት። ይሄም ሊካሄድ የሚችልበትም የፖለቲካ ምህዳር ከገዢው ፓርቲና መንግስት ጋር ብቃት ያላቸው ፖለቲካ ፓርቲዎች ብቃት ያላቸው ስንል ተወዳድረው ማሸነፍ የሚችሉ ከዚህ በፊትም እንደዚሁ ፓርላማም የነበሩ በየውድድሩ ከኢህአደግ ቀጥለው ድምፆቹ ቢሰረቁም ብዙ ትንኮል ቢሰራም ሁለተኛ ከመሆን በኢህአደግ መሸፈን መደበቅ ያልቻለ ውይይት ይሁን ድርድር በሚለው ላይ እየተሳተፉ ያልሆኑ ፓርቲዎች አሉ። እነዚህም ፓርቲዎች ሀገር ውስጥም ውጭም ናቸው። ስለዚህ በዚህ አይነት ሁሉን አቀፍ በሆነ መልኩ የፖለቲካ ሜዳሩ ስለሚስተካከልበት ፖለቲካ ሜዳሩ መስተካከል ሲባል አንደኛ የምርጫ ህጉ በእጅግ መሻሻል ይኖርበታል። ምርጫ አስፈጻሚው አካል ለሁሉም ተአማኒ በሆነ ሁኔታ፣ ይሄ ደግሞ ህገ መንግስትን መከለስንም ይጨምራል። በዚህ ሀገር ላይ ነጻ ፍትሐዊና ተአማኒ ምርጫ ተካሂዶ ህዝቡ የሚፈልገውን መንግስት ይምረጥ። ከዚህ በመለስ ለሀገሪቱ ችግሮች በምንም አይነት መፍትሄ መሻት አይቻልም። ኢህአዴግ እንዲሁ ለምልክት ያህል እስረኞችን መፍታት ሌላ ሌላውም የሚያደርገው እንደው ያው የህዝብ ስሜት በጣም ገንፍሎ በመውጣቱና ለመቆጣጠርም ከምችለው በላይ በመድረሱ ነው። ነገር ግን መሰረታዊ መፍትሄ በዚህ ዝረኛ በመፍታት መልስ የሚያገኝ አይደለም። ኢህአደግ ከስልጣን ይውረድ ነው የምለው ህዝቡ። እኛ ደግሞ በመድረክ ደረጃ ኢህአደግ ስልጣን መልቀቅ ያለበት በነጻ ፍትሐዊና ታማኝ ምርጫ በሰላማዊ ዴሞክራሲያዊ አግባብ መሆን ይኖርበታል።